መንፈሳዊ መሪ ምዕራፍ ሀያ ተተኪ አገልጋዮችን ስለማፍራት ስለማሰልጠን። ብዙ ሰዎች የመሰከሩለትን ከእኔ የሰማ የሚሰማሆን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ሁለተኛ ጢሞቴዎስ ሁለት ሁለት ከላይ በተመለከትነው ጥቅስ ጳውሎስ አንድ መንፈሳዊ መሪ ተተኪዎችን ማፍራትና እርሱን መሰል አገልጋዮችን ማሰልጠን እንዳለበት ይናገራል። ለዚሁ ጉዳይ ጊዜውንና ሁለንተናውን ከሰጠ እርሱን የሚመስሉ ምናልባትም ከእርሱ የሚበልጡ ወጣት አገልጋዮችን ማሰልጠን ይችላል። ጳውሎስና ባርናባስ በአንድነት እያገለገሉ ነበር። በጊዜ ሂደት ግን ጳውሎስ የአገልግሎት ቡድን መሪ ሆኖ በመገኘቱ ባርናባስ ቅናት ወይም ምቀኝነት አላደረበትም። በዚህም መንፈሳዊ ትልቅነቱን አሳይቷል። አብረውት ወይም ከሱ በታች ሆነው የሚሰሩ ሰዎች የአመራር ችሎታቸውን እንዲያሻሽሉ አንድ መሪ የሚቻለውን ሁሉ ማድረግ ይጠበቅበታል። መሪዎች የሚተካቸውን ሰው ማሰልጠንና ችሎታውንም የሚያስመሰክርበት እድልና አጋጣሚውን ማመቻቸት ይኖርባቸዋል። ይህንንም ማድረግ የሚቻለው ኃላፊነት መሸከምን እንደሚለማመዱና በራሳቸው እቅድ እያወጡ ተግባር ላይ የሚያውሉበትን ምቹ ሁኔታ በማዘጋጀት ነው። ስለሚያደርጉት አስተዋጽኦ ተገቢውን ማበረታቻና ድጋፍ መስጠትን መዘንጋት የለበትም። ከሁሉም በላይ ትልቁ ጉዳይ የተሰጣቸውን ስራ በሚገባ መወጣት እንደሚችሉ እምነት ሊጣልባቸው ይገባል። የሚሰራ ሰው መሳሳቱ ያለ ነገር በመሆኑም መሪዎችን ስናሰለጥን መሳሳትና ከስህተት መማር እንደ አዲስ ነገር መታየት የለበትም። በቅርቡ ተደርጎ በነበረ አንድ የሚስዮናውያን ኮንፈረንስ ላይ ከአንድ ሚስዮናዊ የሚጠበቀው ምን እንደሆነ ለአገሬው ሰዎች ጥያቄ ቀርቦላቸው ነበር። የአገሬው አገልጋይ ሲናገር ምስዮናውያን ሌሎችን ማለትም ተተኬ የአገሬውን አገልጋዮችን ማሰልጠን እንጂ ሁሉንም ነገር እነሱ ብቻ መስራት የለባቸውም ነበር ያለው። የሚፈለገውም ይኸው ነበር። የወደፊት መሪዎችን ማሰልጠን ቀላል ጉዳይ ባለመሆኑ ተገቢ ጥንቃቄ ያሻዋል። አስተዋይ መሪ ተተኪዎችን ያሰለጥናል እንጂ የማሰለጥናችሁ መሪዎች እንድትሆኑ ነው በማለት ቀድሞ አይናገርም። ስቲፈን ኔል የተባሉ አንድ ጳጳስ የዚህ አይነቱ አቀራረብ ሊያስከትል ስለሚችለው አደጋ የረዥም ጊዜ ልምዳቸውን መሰረት በማድረግ ሲናገሩ፣ ሰዎችን ሁሉ ለመሪነት ለማሰልጠን የምናደርገው ሙከራ ውጤቱ እረፍት የሌላቸው በምኞት የተሞሉና በአእምሮ እውቀታቸውን ብቻ የሚደገፉ መሪዎችን ማፍራት ይሆናል። አንድን ሰው መሪ እንድትሆን ተጠርተሃል ማለት ከማንኛውም ይልቅ ያንን ሰው ለመንፈሳዊ ውድቀት ማጋለጥ ከመሆኑም በላይ አገልግሎቱ ፍሬ ቢስ ያደርገዋል። ትልቁ ጉዳይ የወደፊት አብያተ ክርስቲያናት መሪዎች መንፈሳዊና የኃላፊነት ቀንበርን ለመሸከም ብቁ የሆኑ ሰዎችን እንጂ በአእምሮ እውቀታቸው የሚመኩ በከፍተኛ ምኞት የተነሳሱ ሰዎችን ማፍራት አይደለም ብለዋል። በመሰረቱ ስለ መርነት ያለን ጽንሰ ሀሳብ ምንድን ነው ማፍራት የምንፈልገውስ ምን አይነት መሪዎችን ነው የሚለው ራሱ አጠያያቂ ነው አንዳንድ ጊዜ ስለ መርነት ስናስብ የምንከተለው መርሆ ከዓለማውያን አሰራር ጋር እየተጋጨ ችግር ይፈጥርብናል በመሰረቱ ዋናው ትኩረታችን እውነተኛ ቅዱሳንን ለአገልግሎት ራሳቸውን የሚሰጡ መንፈሳዊያን ሰዎችን ማፍራት እንጂ አለቃ ማፍራት ላይ መሆን የለበትም ለመሪነት ስንል ብቻ ሰዎችን የምናዘጋጅ ከሆነ ውድቀቱ አስከፊ ይሆናል። ክርስቲያን መሪዎችን ስናሰለጥን ምሳሌያችን ጌታ አስራ ሁለቱን ደቀ መዛሙርት ሲያዘጋጅ የተጠቀመበት መንገድ መሆን አለበት። በአሁኑ ዘመን ፍሬያማ ሆኖ የተገኘው አሰራር የወደፊት ቤተ ክርስቲያን መሪዎች እምቅ ክህሎቶቻቸውን አውጥተው ስራ ላይ እንዲያውሉት ማገዝና ማበረታታት ነው። ይህም ከፍተኛ ጥንቃቄን በማስተዋል እቅድ ማውጣትን፣ ከፍተኛ ትዕግስትንና እውነተኛ ክርስቲያናዊ ፍቅርን ይጠይቃል። ባወጣ ያወጣው ብለን የምናደርገው ጉዳይ አይደለም። ጌታችን በሶስት ዓመት አገልግሎቱ አብዛኛውን ጊዜ ያጠፋው ደቀ መዛሙርቱን በማስተማር በማሰልጠንና ጸባያቸውን በማበጀትና በማስተካከል ነበር። ይህን ማድረግ ሰፊ ጊዜ ቢጠይቅ እንኳ ከሚፈለገው ዓላማ አንጻር ይህን ለእርሱ ምንም አልነበረም። ተስፋ የሚጣልባቸው ወደፊት መሪዎችን ማለት ጢሞቴዎስን፣ ቲቶን ለማሰልጠን ጳውሎስ ጌታ በተጠቀመበት መንገድ ነበር የተጠቀመው። የኋላ ኋላ ግን ጢሞቴዎስ የኤፌሶን ቤተ ክርስቲያን በመምራት ሲያገለግል ነበር። እሱን ለዚያ ደረጃ ለማብቃት ጳውሎስ የተጠቀመበት ዘዴ በዚህ ዘመን ላለነው ምሳሌ ሊሆን የሚችል ነው። ጢሞቴዎስ ለአገልግሎቱ ሲዘጋጅ የ20 አመት ወጣት ሳይሆን እንዳልቀረ ይታሰባል። ያደገው በእናቱና በሴት አያቱ እንደመሆኑ መጠን የመለሳልስ ባህሪ እንዲኖረው ተጽዕኖ የሳያደርግበት አልቀረም። በዚህ ላይ ደግሞ ታማሚ ስለነበር የሚፈለገውን ያህል ታታሪ ሰራተኛ ላይሆን ይችላል። ዓይን አፋርና ቅልስልስነቱም ጳውሎስ በየጊዜው ማረምና ማስተካከል ነበረበት። በነገር ሁሉ ብርቱና ጠንካራ ሆኖ መገኘት እንዳለበት ከተጻፈለት መልእክት መመልከት ይቻላል። ትልልቅ መስለው ለሚታዩ ሰዎች ከሚገባ በላይ ትኩረት ይሰጥ ነበር። በምነሳበት ተቃውሞን በቀላሉ ይደናገጥ ነበር። የተዳፈነ መንፈሳዊ ስጦታውን በማቀጣጠል ወደፊት ከመሄድ ይልቅ ባለፈ ዘመን ልምምዱ ብቻ የመወሰን ዝንባሌ ነበረው። ጳውሎስ ግን ለጢሞቴዎስ ላቅ ያለ ደረጃን ነበር የሚያስብለት። መከራና ችግር እንዲያናውጠው አይፈልግም። ከአቅሙ በላይ ኃላፊነትን እየሰጠ ወደፊት ለሚጠብቀው ከፍተኛ የመርነት ስራ ያለማመደው ነበር። ታዲያ አንድ ወጣት ከባድ መስለው የሚታዩ ችግሮችን መጋፈጥ ካልተለማመደና ወደፊት ለሚጠብቀው ኃላፊነት ካልተዘጋጀ በሌላ አቋራጭ እንዴት አቅሙን ማጎልበት ይችላል? ከጳውሎስ ጋር መጓዙ ከተለያዩ ሰዎች ጋር እንዲገናኝ ለጢሞቴዎስ ምቹ ሁኔታን ፈጥሮለታል። ምኞትና ፍላጎቱን ጤናማ በሆነ መልኩ ማነሳሳት ከሚችሉ አዋቂ ሰዎች ጋር ለመታወቅ ችሏል። በሕይወትና በአገልግሎቱ ጳውሎስን የተለያየ ነገሮች ይገጥሙት ነበር። ስለዚህ ለችግሮቹ እጅ አለመስጠቱንና በአሸናፊነት መወጣቱን ጢሞቴዎስ የተማረው ከዚሁ የቅርብ መምህሩ ነበር። የጳውሎስን የስብከት ስራ ይካፈል ነበር። በተሰሎንቄ የነበሩ ክርስቲያኖችን የማበረታታትና በአእምሯቸው በእምነታቸው የማሳደግ ኃላፊነትን ተሰጥቶት ነበር። የተጣለበትንም ማደራ በአግባቡ ተወጥቷል። ጳውሎስ ለጢሞቴዎስ ላቅ ያለ ግብ አስቀምጦለታል። ትልልቅ ነገሮችንም ይጠብቅበት ነበር። ይህንንም በማድረጉ በጢሞቴዎስ ውስጥ የነበረው እምቅ ችሎታን ኃይል እንዲወጣ አድርጓል። ምናልባትም ተራ ከመሆን ደረጃ አውጥቶ ጢሞቴዎስን ከተላላቅ ጎራ ለመመደብ ያስቻለው ይኸው ሳይሆን እንዳልቀረ አስባለሁ። ሁኔታዎችን በንቃት የሚከታተል መሪ ለምንም ይጠቅማሉ ተብለው ከማይገመቱ ሰዎች ውስጥ እንኳ እምቅ የመርነትን ችሎታና አቅም መኖሩን ይረዳል። አንድ መሪ ከእርሱ የተሻሉ ተተኪ መሪዎችን ማሰልጠን ካልቻለ የጀመረው ስራ ቀጣይነት አይኖረውም። በሚስዮናዊነት ስራ ከፍተኛ ስፍራ የሚሰጠው ጉዳይ ቢኖር ከአገሬው ሰዎች መካከል መንፈሳዊነት ያላቸውን ሰዎች ለመርነት ማሰልጠን ነው። ምክንያቱም የወደፊት አብያተ ክርስቲያናት እድገት የሚወሰነው በእነሱ በመሆኑ ነው። እውነተኛ ተልዕኮ ከተከናወነ በኋላ ቀጣዩ ነገር ተተኪ ወይም መሰል ሰዎችን የማሰልጠኑ ስራ ነው። ወጣት የወንጌል አገልጋዮችም እንዲሁ በተራቸው መሰል አገልጋዮችን ከማፍራት መታቀብ የለባቸው። ወጣት አገልጋዮችን ስናሰለጥን አንዳንድ ለየት ያሉ አጋጣሚዎች ሊኖሩ ስለሚችሉ ሁልጊዜ አንድ አይነት አሰራርን ብቻ መከተል ላያስፈልግ ይችላል። እግዚአብሔር ባልተለመዱ ሁኔታዎች የራሱን ሰው ማስነሳት ይችላል። ከዚህ መልክ በዚህ መልክ እሱ የሚያስነሳቸው ወንጌልን በዓለም በማዳረስ ረገድ ያልተጠበቀ ውጤት ማስመዝገባቸው ይታወቃል። ስለዚህም ለእንዲህ አይነቱ አጋጣሚዎች ስፍራ መስጠት ይኖርብናል። እንዲህ ያሉ አገልጋዮች እግዚአብሔር በራሱ ጊዜ የሚያስነሳቸው ስለሆኑ በሰው መለኪያና መስፈርት የሚመዘኑ አይደሉም። እንዲያማ ባይሆን ኖሮ አንዳንድ አገልጋዮችን ማን ለዚህ ይበቃሉ ብሎ ይጠበቅ ነበር። ይሁን እንጂ እንዲህ ያሉ ሰዎች በአገልግሎት ከፍተኛ ውጤት ሊያስመዘግቡት ሲያስመዘግቡት አይተዋል። እንዲህ ካሉ አገልጋዮች አንዱ ዳግላስ ቶሮንተን ናቸው። እኚህ ሰው እስላሞችን በወንጌል ለመድረስ በተደረገ እንቅስቃሴ አብይ ውጤት ማስመዝገባቸው ይታወቃል። በብዙዎች ዘንድ በቀላሉ የማይገኙ ስጦታዎች ነበሯቸው። ያገለገሉበት የስራ መስክ እጩ ሆነው በቀረቡ ጊዜ ለበላዮቻቸው የሚያቀርቡት ሀሳብ ስር ነቀልና በተግባር መተርጎም የማይችል እንደሆነ ታስቦ ነበር። ይህን በተመለከተ የህይወት ታሪካቸውን ያዘጋጀ ሰው እንዲህ በማለት አስፍሯል። በግብፅ አገር ያከናወኑ ስለ ነበረው ሥራ የወደፊት እቅድ አስመልክተው የጻፉት በጣም የሚገርም ነው። በሚስዮናዊ ሥራ መስክ ያን ያህል አጭር ጊዜ ካገለገሉ ወጣቶች ይህን በፍጹም የሚጠበቅ አልነበረም። ሲዮናዊ ባለስልጣናቱም ያንን እቅድ ተመልክተው በፍጹም የማይቻል ነው በማለት አስበው ነበር። ይሁን እንጂ እሳቸው የተለዩ ሰው ነበሩ። ውሎ አድሮም የስራ እቅዳቸው የባለስልጣናቱን ትኩረት አግኝቷል። የወደፊት መሪዎችን ማሰልጠንን በተመለከተ ዋናው ትኩረታችን ሰዎችን በብዛት ማሰልጠን የምንችልበት ዘዴ ላይ መሆን እንደሌለበት መናገር አስፈላጊ ነው። በትዕግስትና በጥንቃቄ እንዲሁም በጸሎት መንፈስ ሰዎችን በቅርብ ሆነን መከታተል ይሆንብናል። ይህም ራሱ ረጅም ጊዜ ሊወስድ ይችላል። እንደ ፋብሪካ እቃ ሁሉ ደቀ መዛሙርትን በገፍ ማምረት አይቻልም። ደቀ መዛሙርትን ማፍራት የሚቻለው አንድ በአንድ ወይም በጥቂት በጥቂቱ ነው። ወጣቶችን ለወደፊት መሪነት ለማሰልጠን በቅርብ ሆኖ ማስተማር፣ መመሪያ መስጠት፣ መኮትኮትና ማሳደግ ያስፈልጋል። አንድ ሰው በእርግጥ በእግዚአብሔር ለመሪነት የተመረጠ ከሆነ ለስራው ብቁ ለመሆን የሚያስፈልገውን ማንኛውንም ሁኔታ እርሱ ራሱ ያመቻችለታል። እግዚአብሔር አንድን ሰው መቅረጽ፣ መስራትና ማበጀት ከፈለገ ዓለም ሁሉ የሚደነቅበት አድርጎ ያቆመዋል። የተለያዩ ችግሮችና ፈተናዎች ቢጋረጡበት እንኳ ያንን ሰው እንዴት በዚያ ውስጥ እንደሚያሳልፈው ያውቃል።